በቅርቡ አንጎላ ውስጥ ምንነቱ በውል ባልታወቀ በሽታ ከሞቱ ሰዎች መካከል ስምንት ኤርትራውያን እንዳሉባቸው ተገለጠ። ሶሎሞን ገብረስላሴ የተባሉ ዋና ከተማዋ ሉዋንዳ የሚኖሩ ኤርትራዊ ነጋዴ ለቪኦኤ ሲናገሩ የሞቱት ሰዎች በሙሉ በወባ መሰል ሀይለኛ ትኩሳት ተጠቅተው እንደነበረ ገልጸዋል። የአካባቢውን ሐኪሞች ለማነጋገር ለጊዜው ባይገኙም ታማሚዎቹ ዴንጌ ትኩሳት ወይም የቆላ ንዳድ የምታመጣዋ ቫይረስ አግኝታችኋለች ተብለው በሐኪሞቻቸው ተነግሯቸው እንደነበረ የተሰማው በስምንቱ ኤርትራውያን ሕልፈት በዚያ ባለው የኤርትራውያን ማህበረሰብ ዘንድ ከባድ ሐዘን ሆኗል። ይሁን እንጂ ይህ የቆላ ንዳድ በሽታ እያጠቃ ያለው የተወሰነ ማህበረሰብን ነው ለማለት የሚያበቃ መረጃ ለመኖሩን ከትግርኛ ክፍል ባልደረባቸው ዜናችን ተወልደ ወልደ ገብርኤል ያገኘነው ዜና አክሎ አስታውቋል።